በጠቅላይ ሚኒስትር ኃይለማርያም ደሳለ ደሳለኝ የተመራው የኢትዮጵያ ብሔራዊ ደህንነት ምክር ቤት ሰሞኑን ዝርዝር የሥራ እቅዱን ይፋ አድርጓል። የምክር ቤቱ ጽህፈት ቤት ኃላፊ የሆኑት የመከላከያ ሚኒስትሩ ሲራጅ ፈጌሳ እንዳሉት በአንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት የፌዴራልና የክልል የጸጥታ መዋቅሮች በቅንጅት መስራት አስፈላጊ ነው። በሀገሪቱ ወቅታዊ ጉዳዮች ላይ ባለፈው ሳምንት ከመንግስት ጋር የተወያዩት ተቃዋሚዎች ግን ምክር ቤቱ ስለመኖሩ እንኳን እንደማያውቁ ተናግረዋል። ለሀገሪቱ የሚበጀውም ለሕዝቡ ጥያቄዎች ምላሽ መስጠት ነው ብለዋል የመኢአድ ምክትል ፕሬዚደንት አቶ ሙልጌታ አበበ። እስክንድር ፍሬው ተከታዩን ዘገባ ልኳል። በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተመራው የብሔራዊ የደህንነት ምክር ቤት ስብሰባ የፌዴራልና የክልል ባለስልጣናትና የጸጥታ መዋቅሮች አመራሮች የተሳተፉበት ነው። ምክር ቤቱ የአገሪቱን ሰላምና ጸጥታ በዘላቂነት ለማስጠበቅ በሚል ያዘጋጀውን ዝርዝር የስራ እቅድ ይፋ ማድረጉም በአገር ውስጥ የመገናኛ ብዙሀን ተገልጿል። ለእነዚሁ የመገናኛ ብዙሀን መግለጫ የሰጡት ደግሞ የመከላከያ ሚኒስትሩና የምክር ቤቱ ጽህፈት ቤት ኃላፊ አቶ ሲራጅ ፈጌሳ ናቸው። የአስቸኳይ ጊዜ አዋጅ ከተነሳ በኋላ በአብዛኛዎቹ የአገሪቱ አካባቢዎች ሰላምና ጸጥታ መረጋገጡን ሚኒስትሩ ጠቅሰዋል። አሁንም በአንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት ግን የመከላከያ ሰራዊትን ጨምሮ የፌዴራልና የክልል የጸጥታ መዋቅሮች በቅንጅት መስራት አስፈላጊ መሆኑን አብራርተዋል። የጸጥታ ኃይሎቻችን በየደረጃው ያሉት በተመክሮም፣ በብቃትም በህዝባዊነታቸውም የተረጋገጠላቸው የጸጥታ መዋቅሮች አሉ በፌዴራልም በክልልም። ስለዚህ እነኚህ አካላት በዋነኛነት ተቀናጅተው አንዱ የሚጎለውን ክፍተት ሌላው እየሞላ ወጥ በሆነ መልክ ስራቸውን መስራት ይኖርባቸዋል። ያ ማለት የአንደኛውን ስልጣን ሌላው በሚጋፋ መልክ ሳይሆን በየስልጣን ደረጃቸው ተቀናጅተው ነው የሚሰሩት። ይህን ስራ በጋራ ያቅዳሉ፣ በጋራ ይተገብራሉ። በፌዴራል ምክር ቤቶችም በክልል ስልታ ምክር ቤቶችም ጭምር ማለት ነው። በዚህ አንጻር ጥሩ መግባባት ጥሩ መናበብ ተፈጥሯል። በቅንጅት ከመስራት አንጻር ከመግባባት ላይ መደረሱንም ነው ሚኒስትሩ የተናገሩት። የዜጎች የህዝቦች ሰላማዊ የሆነ እንቅስቃሴዎች በምንም ሁኔታ መታወክ የለባቸውም። ስለዚህ ስራ በተደራጀ በተጠናከረ መልክ እንዲሰራ ደግሞ ከፌዴራል እስከ ክልል እያንዳንዱ ክልል ደግሞ ከክልል በታች እስከ ቀበሌም ያለውን እቅዱን በዝርዝር ከየአካባቢው ነባራዊ ሁኔታ በመዘርዘር አቅዶ ወደ ተግባር መገባት እንዳለበት ነው መግባባት በተፈጠረ ነው። ከገዢ ፓርቲና መንግስት ጋር እየተደራደሩ ያሉ አንዳንድ ተቃዋሚ ፓርቲዎች ግን ስለ ምክር ቤቱ መኖር እንኳን እንደማያውቁ ገልጸዋል። አስራስድስቱ ተቃዋሚ ፓርቲዎችና መንግስት በአገሪቱ ወቅታዊ ሁኔታ ላይ ከሳምንት በፊት መወያየታቸውን የመያድ ምክትል ሊቀመንበር አቶ ሙሉጌታ አበባ አስረድተዋል። በዚህ ውይይትም ቢሆን ግን ስለዚህ ምክር ቤት የተነሳ ነገር የለም ባይ ናቸው። ስለ ምክር ቤቱም ሆነ ስለ ዝርዝር እቅዱ ለማወቅም ሆነ አቋም ለማንጸባረቅ በቀጣይ የሚሆነውን እንደሚጠብቁ ነው ያስረዱት። እንዴት እንደሚፈጸም ዝርዝር ነገሩን ማየት እንፈልጋለን። አሁን ተግባራዊ ሲያደርጉት እንዴት እንደሚያስፈጽሙ ከዚህ በፊት የምናውቀው ነገር የለም። ከዚያ ዝርዝር ነገር ተነስተን ግን የድርጅት አቋምን መግለጫ እናወጣለን። በዚህ ጉዳይ ላይ በአገሪቱ ዘላቂ ሰላምና ጸጥታ የሚያመጣው ግን ህዝቡን ማዳመጥ ብቻ መሆኑን የመያድ ምክትል ፕሬዝዳንት ተናግረዋል። ለግጭቱ መፍትሄ ይሆናል ወይም ለዚች ሀገር መረጋጋት ለህዝቦቿም ሰላም መፍትሄ ይሆናል ብለን የምናስበው የህዝቡን ጥያቄ መመለስ ነው ሌላ ምንም መፍትሄ ሊሆን የሚችል ነገር የለውም። ጥያቄው የህዝቡ ጥያቄ፣ የዲሞክራሲ ጥያቄ፣ የመብት ጥያቄ፣ የመልካም አስተዳደር ትወት ጥያቄ በጣም ረጅም ጊዜ ስንለው የቆየነው ጥያቄ ነው። አሁን ተጠራቅሞ ኢህአዴግ እግር ስር የወደቀው እና ሊያራምደው ያልቻለው ኢህአዴግን ራሱ ለረጅም ጊዜ ስንነግረው የቆየነው ነገር ነው። አሁንም ቢሆን ኢህአዴግ የህዝቡን ጥያቄ ተቀብሎ ማስተናገድ ካልቻለ፣ መመለስ ካልቻለ፣ የፈለገውንም ያክል የጸጥታ ኃይል ቢቋቋም የትኛውንም ያክል ቢሄድ ይሄ ሰላም ይረጋገጣል የሚል እምነት ከባድ ነው ብሎ ማመን። ምክንያቱም በኃይል የሚመጣ ሰላም ዘላቂ አይደለም። በኃይል የሚመጣ መፍትሄ ዘላቂ መፍትሄ ሊሆን አይችልም። በመነጋገር የህዝቡን ጥያቄ ለመመለስ ዝግጁ መሆን አለበት ኢህአዴግ። በዚሁ የደህንነት ምክር ቤት ስብሰባና ዝርዝር የስራ እቅድ ላይ ከመንግስት ተጨማሪ መረጃ ለማግኘት እየሞከርኩ ነው። እንደተሳካ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ